the voice of America የአሜሪካ የውጭ ጉዳይ መስሪያ ቤት ከጸጥታና ከጉብኝት አመችነት አንጻር የዓለም ሀገሮችን በአራት ምድብ የሚያስቀምጥ አሰራር ይፋ ሊያደርግ ነው ይላል። ኢትዮጵያን ጨምሮ ሌሎች ሀገሮች ከየትኛው ምድብ እንደተቀመጡ ከነገ ጀምሮ ማወቅ እንደሚቻል የአዲስ አበባው የአሜሪካ ኤምባሲ ያስታውቀዋል። አሁንም እስክንድር ፍሬው ነው ከአዲስ አበባ ተከታዩን ያጠናቀረልን። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ያወጣው መግለጫ እንደሚያሳየው አዲሱ አሰራር የአሜሪካውያንን ደህንነት ይበልጥ ለመጠበቅ ያለመ ነው። እናም እነዚህ አሜሪካውያን ዜጎች ወደ ውጭ ለመጓዝ የአገራቱን የጸጥታና ሌሎች ሁኔታዎች ከዚህ ምድብ ማወቅ ይችላሉ። ደረጃ አንድ ተብለው የሚቀመጡት ሀገራት የተለመደ ጥንቃቄ ብቻ የሚያስፈልጋቸው ናቸው። በደረጃ ሁለት የበለጠ ጥንቃቄ ማድረግ የሚያስፈልጋቸው ሀገራት ተቀምጠዋል። በደረጃ ሶስት ደግሞ ከፍተኛ የሆነ የደህንነት ስጋት ያለባቸውና ሊደረግ የታሰበን ጉዞ እንደገና ማጤን የሚጠይቁ ሀገራት ተመድበዋል። ፈጽሞ መጓዝ የማያስፈልግባቸውና ለሕይወት አስጊ የሆነ ሁኔታ ያለባቸው ሀገራት በደረጃ አራት ተመድበዋል። አዲሱ አሰራር ከዚህ ቀደም የጉዞ ማስጠንቀቂያ በሚል ይወጣ የነበረውን ነባር አሰራር እንደሚተካ በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት አብራርተዋል። ከዚህ ቀደም በነበረው አሰራር ላይ የነበሩ ክፍተቶችን እንደሚደፍንም ገልጸዋል። ይህ አንድ ዓመት የፈጀ ሂደት ውጤት ነው። በውጭ ለሚኖሩ አሜሪካውያን ደህንነት ድጋፍ የማድረግ ኃላፊነት በውጭ ጉዳይ መስሪያ ቤት የሚገኘው የካውንስል ጉዳዮች ቢሮ ነው። ቀደም ሲል ስንሰራበት የነበረውን መንገድ በተመለከተ የተሰጡ አስተያየቶችን ከግምት በማስገባት ይህ አዲስ አሰራር በጥንቃቄ ተቀርጿል። ቀደም ያለው አሰራር የፈጠራቸውን ግራ መጋባቶች ለማስቀረት ነው ያሉት። ኢትዮጵያ ከየትኛው ደረጃ እንደምትመደብ ጠይቄያቸውም አሁን መናገር እንደማይቻል አስረድተዋል። ይህ መረጃ ይፋ የሚደረገው አዲሱ አሰራር ነገ ይፋ ሲደረግ ነው። ቀደም ብዬ የምሰጥህ መረጃ አይኖረኝም። ሆኖም ይህ የአዲሱ አሰራር ገጽ ይፋ ከተደረገ በኋላ ማንኛውም ሰው እዚያ ውስጥ በመግባት ስለ ኢትዮጵያ ያለውን ሁኔታ ማየት ይችላል። ከጉዞ አንጻር ኢትዮጵያ የተመደበችበትን ብቻ ሳይሆን አሜሪካውያን ዜጎች በኢትዮጵያ ስለሚደረጉ ጉዞዎች ማወቅ ያለባቸውን መረጃም እንሰጣለን ነው ያሉት። የአሜሪካ የውጭ ጉዳይ መስሪያ ቤት ይፋ ያደረገውን አዲስ አሰራር በተመለከተ ነገ ከሚሰጡ መረጃዎች ጋር ተጨማሪ ዘገባ ይዤ እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ we